የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ዛሬ ቀኑ ዓርብ ሚያዝያ 25 2011 ነው። ዛሬ ከያዝናቸው ጉዳዮች የተወሰኑትን ቀንጭበን እናስደምጣችኋለን። የአፋር ልዩ ፖሊስ ከአስር ባላነሱ አርብቶ አደሮች ላይ ጥቃት አድርሷል ሲሉ በሶማሌ ክልል የሚገኘው የሲቲዞን አስተዳዳሪ ከሰሱ። ባለፈውም ጦርነት ለተቀደዘ አካባቢ ለማጣራት አንድ ኪሎ ሜትር አካባቢ ስርቆ ነው የአፋር ፖሊስ ያገኛቸው እና አስራ ሰባት ሰዎች አስራ አንዱ ወዲያውኑ ሰዎች አራት ቆስሏል። ሁለቱ ደግሞ አመልጠው አሁን ሰዓት ሙሉ ሙሉ ነው ያሉት ወይም ናይስ ወረዳ ነው ያሉት የሲቲ ዞን አስተዳዳሪ የሆኑትን አቶ ዑመር አብዲን የሰማናቸው ከአፍታ ቆይታ በኋላ ዝርዝር ጉዳዩን ትሰማላችሁ። ዛሬ በዓለም ላይ የፕሬስ ነፃነት ቀን ሲከበር ውለዋል። ይህን የተመለከቱ ልዩ መሰናዶችም አሉን። ግሪክና ኢትዮጵያን ስላቆራኘ አንድ ቲያትርም ነግራችኋል። እነኚህንና ሌሎች መሰናዶችን ይዘናል። አብረናችሁ የምናመሸው ሀብታሙ ስዩምና ጽዮን ግርማንን ከጋቢና ቪዮኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የቀድሞው የኢትዮጵያ ፕሬዚዳንት ነጋሶ ጊዳዳ የቀብር ስነ ስርዓት ከነገ ወዲያ እሁድ ሚያዝያ 27 ቀን 2011 ዓ ም አዲስ አበባ በሚገኘው በጴጥሮስ ወጳውሎስ መካነ መቃብር ከቀኑ በዘጠኝ ሰዓት እንደሚከናወን ተገልጿል። የሕዝብ ተወካዮች ምክር ቤት የመንግሥት ከፍተኛ ባለሥልጣናት ወዳጅ ዘመዶቻቸውና ቤተሰቦቻቸው በተገኙበት ስለሚከናወነው የቀብር ሥነ ሥርዓት እና ብሔራዊ የሐዘን ቀንን አስመልክቶ ባጸደቀው ውሳኔ መሠረት የቀብር ስነስርዓታቸው በወታደራዊ አጀብ ይከናውናል ተብሏል። በቀጣይ ውሳኔም የአንድ ቀን ብሔራዊ የሐዘን ቀን በመላው ሀገሪቱ እንደሚከናውንና የቀብር ሥነ ስርዓቱን ሙሉ ወጪ መንግሥት እንደሚሸፍን የደረሰን ዜና አመልክተዋል። ዛሬ አመታዊው የዓለም የፕሬስ ነጻነት ቀን በዓለም ዙሪያ እየተከበረ የሚገኝበት ቀን ነው። ከአንድ መቶ በሚበልጡ ዝግጅቶች እየተከበረ ያለው ደግሞ ዘንድሮ የዓለም የፕሬስ ቀን የፕሬስና የዴሞክራሲ ግንኙነት አብይ ርዕሰ ጉዳይ አድርጎታል። የኢትዮጵያ መዲና አዲስ አበባ ለመጀመሪያ ጊዜ የዚህን የዓለም የፕሬስ ቀን በዋና በዋና በዓል አስተናግዳለች። ዓለም አቀፍ ተቋማት አዲስ አበባን አጠባዋታል። የለውጥ አራማጅ የተባሉት የኢትዮጵያው ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ሀገራቸው የጥላቻ ንግግርና የተዛባ መረጃ ስርጭትን ለመታገል የሚያስችል ህግ እያረቀቀች መሆኗንም አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትርነቱን እስከያዙበት እስካለፈው አመት ሚያዝያ ድረስ በጋዜጠኛ አሳሪነት የታወቀች እንደነበረ ይታወሳል። በሳቸው አስተዳደር በርካታ ጋዜጠኞች ከእስር ተፈተዋል። ለጋዜጠኞች የሚሟገተው ሲፒጄ የተሰኘው ዓለም አቀፍ ተቋም በኢትዮጵያ በአሁኑ ወቅት አንድም የታሰረ ጋዜጠኛ እንደሌለ፣ በተለያዩ መንገዶች የሚወጡ አዳዲስ ህትመቶች እያበቡ መሆናቸውንም አመልክቷል። ከአሁን ቀደም ታግደው የነበሩ ከ260 በላይ ዌብሳይቶችም መከፈታቸውን አስረድቷል። ወደ ሀገር እንዳይገቡ የተከለከሉ ጋዜጠኞችም ለመግባት ችለዋል ብለዋል። አድማጮች፣ በዚህ ጉዳይ ላይ ወደ በኋላ ላይ ዝርዝር ዘገባ ይዘን እንመለሳለን። ሳይክሎን ፋኒ የሚሉት ኃይለኛ ማዕበል ምስራቅ ህንድ ግዛት ደርሰው በከባድ ዝናብና ንፋስ አካባቢውን እየደበደበ ነው። ኦዴሻ የሚባለው የህንድ ግዛት የደረሰው ዛሬ ማለዳ ሲሆን ማዕበሉ የሚያልፍበት አካባቢ ቁጥሩ አንድ ሚሊዮን የሚጠጋ ህዝብ የሚኖርበት መሆኑ ተመልክቷል። በረባዳ ስፍራዎች የሚኖረው ከአንድ ሚሊዮን በላይ ህዝብ የመንግስቱን ማስጠንቀቂያ ተቀብለው ለቅ ወጥተዋል። በብዙ ሺዎች የሚቆጠሩ ሌሎችን ልናስወጣ አቅደናል ሲሉም የመንግስቱ ባለስልጣናት አመልክተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ሐብታሙ ስዩም አብረን ከአድማስ ስንሻገር እንላችኋለን።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 የምትከታተሉት ከአሜሪካ ድምጽ የሚተላልፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እንለፍ። ሶማሌ ክልልን ከአፋር ክልል ከምዕራብና ከምስራቅ ሀረርጌ እንዲሁም በጅቡቲ የሚያዋስነው የሲቲ ዞን አካባቢ የአፋር ክልል ልዩ ፖሊሶች በአርብቶ አደሮች ላይ ጥቃት ፈጽመዋል ሲሉ የዞኑ አስተዳዳሪ አቶ ኡመር አብዲ ከሰዋል። የአፋር ክልላዊ መንግስት ግን ክሱን አልቀበልም ብሏል። ዘጋቢያችን አዲስ ቸኩል ዝርዝሩን ይነግረናል። ዘገባው የሚጀምረው የሲቲ አስተዳዳሪ አቶ ኦመር አብዲ ተከሰተ የሚሉትን በሚዘረዝሩበት ክፍል ነው። ትናንትና ሜሶ ወረዳ ማተኔ ቀበሌ የምትባላለች ከአሜባራ ጋር የሚያዋሰናት አለች እና እዛ ነው የተከሰተው ይሄ ግድያ። አርብቶ አደሮች ናቸው እዛ አካባቢ ያሉት እና ጠዋት ወደ ሁለት ሰዓት አካባቢ ከቤታቸው ሲንቀሳቀሱ እዛ ያደረላቸው የአፋር ልዩ ፖሊስ ነበረ እና ወደ ሶስት ሰዓት አካባቢ አስራ ሰባት ሰዎች ነበሩ ከከብቶቹ ፊት ለፊት ባለፈውም ጦርነት ስለተከለ ከእዛ አካባቢ ለማጣራት አንድ ኪሎ ሜትር አካባቢ ስርቆ ነው የአፋር ፖሊስ ያገኛቸው። እና አስራ ሰባት ሰዎች አስራ አንዱ ወዲያውኑ ሰዎች አራት ቆስሏል፣ ሁለቱ ደግሞ አመልጠው በአሁኑ ሰዓት ሙሉ ሙሉ ነው ያሉት፣ ወይም ማይስ ወረዳ ነው ያሉት። የአፋርና ሶማሌ ክልሎች አብዛኛው ነዋሪያቸው ሶማሌ በሆኑባቸው ሶስቱ አወዛጋቢ ቀበሌዎች ማለትም በገዳማይቱ፣ እንዱፎና አደይቱ ይገባኛል ግጭት ውስጥ ገብተው ነበር። በእነኚህ ቀበሌዎች መነሻነት የአፋር የሶማሌ ክልልም ወጣቶች የኢትዮ ጅቡቲ መንገድ በመዝጋት ሀገር አቀፍ ትኩረት ለማግኘት ሞክረው ነበር። የእነኚህ ሶስት ቀበሌዎች ችግር በጊዜያዊነት ቢፈታም በሁለቱ ክልሎች ታጣቂዎች መካከል ግን አልፎ አልፎ ግጭቶች እንደተከሰተ ይነገር ነበር። አሁን የአፋር ክልል ታጣቂዎች ለምን ብለው ይሄን መሰል ጥቃት ያደርሳሉ ስንል የሲቲ ዞን አስተዳዳሪ አቶ ኡመርን ጠይቀን ነበር። ከመጨረሻዎቹ አምስት ወራት እንደዚህ አይነት ተመሳሳይ ጥቃቶች እዛ አካባቢ የአፋር ልዩ ፖሊስ እየፈጸሙ ነው ያለው ዋናው ምክንያት ይሄ መሬት ለእናንተ አይገባችሁም ከአይ አያቶቻችን ናቸው የወረሳችሁት የሚል እንትን አላቸው አተምፕሽን እምነት አላቸው እና ይህንን ነው እንግዲህ በአሁኑ ሰዓት ካለው ኢትዮጵያ ፖለቲካ ለንባረመት መጠቀም ያንን መሬቱን እንመልሳለን የሚል እምነት ነው ያላቸው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ አህመድ ካሊወታ ግን በሲቲ ዞን አስተዳዳሪ እየቀረበ ያለውን ክስ አይቀበሉም። ይሄ አፋር ልዩ ፖሊስ እዚያ አካባቢ አራት ተወራል መጀመሪያ ተገጭቶ ምናምን ሲ በኋላ እንግዲህ ሰላምና ደህንነት መጠበቅ የመከላከያ ስራ ነው ተብሎ አካባቢው ላይ የነበረ ልዩ ኃይል ልዩ ፖሊስ ከዛ ተወጣ። አራት ተውረቻው እነኛ ሶስቱ ቀበሌዎች ሳይሆን ሌላ ቦታ ነው የሚሉት ነ ሌላ ቦታ ድረስ የመግባት እንትን የላቸውም። የለም እኮ እዚህ ውስጥ አሁን ግን ብሎ ስንመጥፋት አላደራ የሽብር ድርጊት ፈጽሞ እንትን ብሎ ከዛ በኋላ ስንመጥፋት ዘመቻ እንጂ ሰዎች መጥፋት ሌላ የፖለቲካ ትርፍ ቁርሾ መፈለግ እንጂ ማለት ነው። እዛ የሚደርስ ተልእኮ ያለው የለም። አፋር ውስጥ እንዲህ አይነት ፍላጎት ያለው አካል የለም። የቦርደር ጉዳይ ነው በግልጽ የሚታወቅ ነው። ፌዴራል መንግስት ነው ያዘው፣ የሰላም ሚኒስተር ነው ያዘው። ስለዚህ እነሱ እስኪፈቱ ድረስ በድርድር በሂደት ያለ ጉዳይ ነው። ከዛ ውጭ እዛ ድረስ ገብቶ ኮንፍሊክት የሚፈጥር የአፋር አይንትን የለም። እስከ ስልሳ ኪሎ ሜትር ወደ ውስጥ ገብተው ጥቃት ፈጽመውብናል ነው የሚሉት። የለም የለም የለም። እዛ ድረስ የሚገባ የአፋሪ እንትን የለም። እዛ አካባቢ ከወራቶች በፊት ኮንትሮባንዲስት ሀይሎች እንትን የተባለ ነበር የዛ ላይ እንትን የተባለ ነገር ነው የነበረው። ከዛ ውስጥ ስልሳ ኪሎ ሜትር አይደለም ሀያ ኪሎ ሜትርም ወደ ውስጥ የገባ አካል የለም። በትላንትና ሁለት የሰዎቹ መገደል ከተሰማ በኋላ አፍደም የሚገኙ የሶማሌ ወጣቶች ተቃውሟቸውን ለመግለጽ የኢትዮ ጅቡቲን የባቡር መስመር ዘግተው ነበር። መስመሩ መዘጋቱ ትክክል አይደለም የሚሉት የሲቲ ዞን አስተዳዳሪ በወረዳው የሀዲዱን ደህንነት ለማስጠበቅና የተዘጋውን ለማስከፈት የተዋቀረው ኮሚቴ አባል የሆነው መሐመድ አደን ሙሴ የተባለ የአፍደም ወረዳ አቃቤ ሕግ መንገድ የዘጉ ወጣቶችን በሚያነጋግርበት ወቅት በፌዴራል ፖሊስ መቁሰሉንና ሆስፒታል ሲደርስ መሞቱን ጨምረው ገልጸዋል። ከፌዴራል ፖሊስ ለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በአፋርና ና ኢሳ ግጭት የባቡር መስመሩ ተዘግቶ እንደነበር መስማታቸውን ለቪኦኤ የተናገሩት የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስራ አስኪያጅ አቶ ጥላውን ሳርካ ዛሬ ከቀኑ አምስት ሰዓት ተኩል አካባቢ ግን አንድ ባቡር መሄዱን አስታውቀዋል ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ችኩልን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ ለእናንተ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው። ዛሬ ቀደም ብለን እንደነገርናናችሁ ዓለም አቀፉ የፕሬስ ነጻነት ቀን እየተከበረ ነው። ቀጣዩ መሰናዶም ስለሱ የሚያወራ ነው። እንግዲህ ቀደም ባሉት ዓመታት የፕሬስ ነጻነት ቀንን ለመዘከር በዓለም አቀፍ ተቋማት የሚወጡ ሪፖርቶች ኢትዮጵያን የመናገርና የመጻፍ ነጻነት የሌለባት ጋዜጠኞችና ጸሐፊዎችን በማሰደድና በማሰር እርምጃዎች ከመጀመሪያዎቹ አፋኝ ሀገራት ተርታ ይመድቧት ነበር። በዘንድሮ ሪፖርት ደግሞ ኢትዮጵያ አንድም የታሰረ ጋዜጠኛ የሌለባት አገር ተብላለች። አሁን ምን ተቀይ ያየረ ምን አዲስ ነገር አለ? ባለሙያዎችን ስቱዲዮ ጋብዘን አወያይተናል። እንዲህ ያሉ ሪፖርቱ ሲወጡ ሲያወጡ ከነበሩ ድርጅቶች አንዱ መቀመጫውን እዚህ ዋሽንግተን ዲሲ ያደረገና በመናገር ነጻነት ላይ የሚሰራው ፍሪደም ሀውስ ነው። የዚህ ድርጅት ከፍተኛ ባለሙያ አቶ ዮሴፍ ሙልጌታን ድርጅታችሁ በየጊዜው ሲያወጣው በነበረው ዓመታዊ ሪፖርት ኢትዮጵያ የኢንተርኔትም ሆነ የመናገር ነጻነት የሌለባት አገር መሆኗን በመግለጽ መብቶችን ከሚጥሱ ጋዜጠኞችን ከሚያስሩ አገራት በመጀመሪያ ተርታ የተሰለፈች አፋኝ አገር መሆኗን ሲገልጽ ነበር። አሁን ምን የተቀየረ ነገር አለ? ጋዜጠኞችን መፍታቷ ከዚህ ተርታ ያስወጣታሉ ወይ ስንል ጠይቀናቸዋል። የፍሪደም ሀውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነጻ ካልሆኑ ሀገራት ምድብ ውስጥ ነው። ነገር ግን ባለፉት አንድ ዓመት ውስጥ የተከናወኑትን ሰፊ የፖለቲካ ለውጦች እንዲሁም በህዝቡ መካከል የሚታየውን የተስፋና የታዊ ነገሮች ይመጣሉ የሚል ኤክስፔክቴሽንን በመገምገም እንዲሁም በህግ በተቋማት በፖለቲካል ኢንቫይሮንመንት ማሻሻል ረገድ የታዩ መጠነኛ እርምጃዎችን በመገምገም በዚህ በዚህኛው ሪፖርት በጣም ሰፊ የነጥብ ጭማሪ ካገኙ ሀገራት ውስጥ አንዷ ነች። በዓለም ላይ ማሌዥያ አንጎላና ኢትዮጵያ ትልቁን የነጥብ ጭማሪ ካገኙ ሀገራት ውስጥ ናቸው። ዶክተር እንዳልካቸው ጫላ በሃምሊን ዩኒቨርሲቲ በጋዜጠኝነት ረዳት ፕሮፌሰር ናቸው። ለ26ኛ ጊዜ እየተከበረ ያለው አለም አቀፍ የፕሬስ ነጻነት ቀን ኢትዮጵያ ውስጥ መሰናዳቱን በበጎ ይመለከቱታል። ግን ደግሞ ይላሉ ፕሬስ ነጻነት ዙሪያ ላይ ያሉ ለምሳሌ የመረጃ ነጻነት አዋጁ የሚፈቅዳቸው ነገሮች ቢኖሩም ጋዜጠኞች እንደፈለጉ የፈለጉትን መስሪያ ቤት ሄደው የሚፈልጉትን ነገር ማግኘት የማይችሉበት ሁኔታ ነው ያለው አሁን። ምክንያቱም ይፈራሉ። ያለው ነጻነት ደግሞ አዲስ አበባ እና አዲስ አበባ ዙሪያ ወይም ትልልቅ ከተሞች አካባቢ ብቻ ነው። የክልል ከተሞች ላይ ጋዜጠኞች እንደፈለጉ ተንቀሳቅሰው የመስራት አቅምም ነጻነትም አላቸው ብዬ አላምንም። ምክንያቱም ማዕከላዊ መንግስት ወይም ይሄ የፌዴራሉ መንግስት የህግ ስርዓት የማስከበር አቅሙ ትንሽ የተዳከመ በመሆኑ የተለያዩ ጋዜጦች ለደህንነታቸው ስጋት ይገባቸዋል። ስለዚህ ለምሳሌ ኢትዮጵያ ውስጥ በአስራ ሁለት ወራት ውስጥ በተለያዩ አካባቢዎች ግጭቶች ነበሩ እና ጋዜጠኞች በፈለጉት መንገድ ሄደው ያንን ግጭት የመዘገብ ነጻነት አላቸው ብዬ አላስብም እና ነጻነቱ ሙሉ አይደለም። ጋዜጠኞችም ያንን ነጻነት የመጠቀም አቅማቸው ገና እዚህ ግባ የሚባል ደረጃ አይደለም። መስፍን ነጋሽ የቀድሞ አዲስ ነገር ጋዜጠኛ ነው። ከዘጠኝ ዓመት የስደት ቆይታ በኋላ ወደ ኢትዮጵያ በቅርቡ መመለስ ችለዋል። መስፍንም በፕሬሱ ላይ ያለውን ግምገማ እንደሚከተለው አካፍሎናል። እንግዲህ ኢትዮጵያ ስሄድ እና ያየሁት ከዘጠኝ ዓመት በኋላ ነው የተመለስኩት። በጥሩ ጎኑ ብዙ የቴሌቪዥን እና የሬዲዮ ጣቢያዎች አሉት። የቴሌቪዥኖቹ ቁጥር በጣም ብዙ ነው። እሱ በጣም ደስ ይላል። አዲስ በመቋቋም ላይ ያሉም ቴሌቪዥኖች እንዳሉ አውቅ፣ ያለው በጣም ደስ ይላል። የህትመት ሚዲያዎችም አሉ። የህትመት ሚዲያዎቹ እንኳ ድሮ ከነበረው በቁጥራቸው ቢያንስ ገና ናቸው፣ አልደረሱም። በስርጭት መጠናቸውም በጣም ትንሽ። እኔ በነበርኩ ጊዜ የእኛን ጋዜጣ እንኳን ሳ የዛን ግማሽ እንኳን የሚያስ ጋዜጣ። ስለዚህ በጣም ትንሽ ነው። እሱ ትንሽ ያሳዝናል። ግን ብዙ የሚዲያ ተቋማት ጋዜጦች፣ መጽሔቶች፣ ሬዲዮ፣ ቴሌቪዥን መኖሩ አንድ በጣም ጥሩ ነገር ነው። ያ ማለት ደግሞ ሌላ ጥሩ ነገር ሆኖ ያገኘው ብዙ ጋዜጠኞች ሚዲያ ውስጥ አሉ ማለት ነው፣ ስራ ላይ አሉ ማለት ነው። በጣም ጥሩ ነገር ነው። በነገራችን ላይ ቴሌቪዥን፣ ሬዲዮ ስም የክልሎቹንም ጭምር ነው። ብዙዎቹን የመከታተል እድል ባይኖርኝም ግን በቁጥራቸው በጣም ብዙ ናቸው። ብዙ ሰውም ይከታተላል። በተለይ ቴሌቪዥንና ሬዲዮ በደንብ እንደሚከታተል ነው የተገነዘብኩት። አያይዞም የባለሙያን ችግር ዳስሶታል። በሌላ በኩል አቤል ዋበላ እስር ቤት ከመግባቱ በፊት ጦማሪ ነበር። ከእስር ሲወጣም እስር ቤት ውስጥ በደረሰበት ድብደባ ጆሮ ላይ ጉዳት እንዳጋጠመው ይናገራል። ከዚህ ሁሉ በኋላ ዛሬ በፕሬስ ነፃነት ቀን ተገኝቶ ሀሳቡን መግለጽ ችሏል። እስክንድር እስር ቤት እያሉ የነበረው በጣም ትልቅ ተስፋ መቁረጥ ነበር የነበረው። በዛ መንፈስ ውስጥ ነው ወደ ሀሳባችን መግለጽ ወደ መጽሐፍ የገባ ነው። በዛ ሂደት ውስጥ እኛም ስንታሰር ተጨማሪ ተስፋ መቁረጥ ስለነበር፣ እንደዚህ በአጭር ጊዜ ውስጥ ጋዜጠኛ የማይታሰርባት አገር ትሆናለች ብለን አልገመትንም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይሄንን ትልቅ ዓለም አቀፍ መድረክ ማስተናገዳችንም በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው። ያሉት አስቸጋሪ ሁኔታዎች የስርጭት አሁን ለምሳሌ ጋዜጣን ስርዓቱን ብናየው የስርጭት መጠን ይቀንሷል። ከጋዜጣ አዟሪ ሳይቀር ከወደ ሌላ ስራ ገብተዋል። የግል ድርጅቶች ለግል ሚዲያ ማስታወቂያ አይሰጡም። ስለዚህ የገንዘብ የማግኘት እንትኖች በጣም ጠባብ ናቸው። በተጨማሪም የባለሙያ እጥረት አለ እና እነሱን ማሟላት አለብን እሱ እሱ በጣም ከፍተኛ የሆነ ክፍተት እንዳለ ያሳያል። ያው እንደ ሌሎቹ ሀገሮች የሚዲያ ካውንስል፣ የጋዜጠኞች ማህበራት እነዚህ እነዚህ ሁሉ የሉም እና ይሄ በሌለበት ሁኔታ ስለ ሚዲያ ነጻነት ማውራት በጣም ትንሽ ነው። እኛ ከነበርንበት አንጻር ትናንት ከነበርንበት አንጻር በማወዳደር ነው እንጂ በጣም ከፍተኛ የሆነ ክፍተት አለ፣ ያልተሰራ ስራ ባለሙያዎቹ እድሎቹን፣ ተስፋዎቹን፣ ችግሮቹንና መፍትሄዎቹን የዳሰሱበት ውይይት በነገው ምሽት በመደበኛው ከሶስት ሰዓት በኋላ በሚተላለፈው ፕሮግራማችን እንደዚሁም በዌብሳይታችን በፌስቡክና በድረገጻችን ላይ ይቀርባል። ተከታተሉት። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። የመናገር ነጻነትን ጨምሮ ስለ በርካታ ዴሞክራሲያዊና ሰብአዊ ጽንሰ ሀሳቦች ለዓለም ካስተማሩ ፈላስፎች መካከል አንዱ የሆነው የሶቅራጠስ ታሪክ የሚዘክር ቲያትር በብሔራዊ ቲያትር በመታየት ላይ ይገኛል። ባዶ እግር የተሰኘው ቲያትር ከጥቂት ወራት በፊት በግሪክ አክሮፖሊስ አንፊ ቲያትር በአማርኛ ቋንቋ በቀረ በጊዜም ጊዜም በተመልካቾች ዘንድ ከበሬታን አግኝቷል። ለመሆኑ ለዚህ ዘመን ኢትዮጵያውያን ምን እርባን አለው የሚለውን ጥያቄ ጨምሮ ከጽንሰቱ እስከ እይታ ቀኑ ድረስ ያሉ ተዛማጅ ጉዳዮችን የሚነግረን የራዲዮ ቅኝት በመቀጠል ይሰማል። አዘጋጅና አቅራቢው ሀብታሙ ስዩም ነው። አክሮፖሊስ ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን የተገነባ የግሪኮች ጥንታዊ ከተማ ጥቁር እንግዶች መጥተውበታል ጥቁሩ ሲባል ለአባባል አይደለም በእውነትም ጥቁሮች ናቸው አፍሪቃውያን ያውም ኢትዮጵያውያን በጉጉት ለሚጠብቋቸው አራት ሺህ ገደማ ግሪካውያን የሚሆን ኪነ ጥበባዊ ስጦታም ይዘዋል ስጦታቸውን እንኳን ሰዎች ከዋክብት የጓጉለት ይመስላል ማታም የሠራ ነው ማታም መሆኑ ብቻም ሳይሆን ከዋክብቶቹ እንደ መብራት ነበሩ፣ የሚገርሙ ነገር ግን ጨለማ ይሆናል ተብሎ በታሰበበት ጊዜ የአየር ንብረት ለውጥ ነበረ ብያለ ከዋክብቶቹ የሚገርሙ ነበሩ። ያ ስጦታ ቲያትር ነው። ዲሞክራሲ፣ ንጹሕ አየር፣ ጤናማ የሚሆን ለሕይወታችን የእድገት መሠረት እንደ ዋነኛ አካል ተወስዶ ደንገዝገዝ ባለው መድረክ ላይ ኢትዮጵያን ተዋናያን በአማርኛ ቋንቋ ለግሪካውያን ተመልካቾች ቲያትር እያሳዩ ነው። የሚያሳዩት ቲያትር በግሪካውያን የፍልስፍና የነፃ ሐሳብ ታሪክ ውስጥ ትልቅ ስም ያለውን ፈላስፋ ታሪክ የሚከተል ነው። ያ ሰው ሶቅራጥስ ነው። ባዶ ግር የተሰኘው ቲያትር መራሂ ተውኔት ለሆነችው ራሄል ተሾመ ሶቅራጠስ ከሺህ ዓመታት በፊት ኖሮ ዛሬን የሚሞግት ኃይል ነው። ትልቅ ተናጋሪ ነው። የሚመት ሶቅራጥስ ነው። ያንን ዘመን በነበረበት ለወደፊት እንኳ እንዴት እንገ ስራ ወደ ውስጥ በጣም ይቀረባል ለአንተ ላ ኢኮኖሚን ማህበረሰቡ ፖለቲክ ሁሉ በአሁኑ ዘመን ኢትዮጵያ ውስጥ ያለ ታሪክ ነው የሚመስለው፣ እንጂ እንደ ትርጉሙ ነው መቅረቡ ለአንዳንድ ሳንስ እውነት ሊጎዳ ይችላል። ቲያትሩ መታየቱን ቀጥለዋል። ኢትዮጵያኑ በጥንታዊ ግሪክ አለባበስ ሆኖ በመድረኩ ላይ ከግራ ወደ ቀኝ ይወራጫሉ። ከመድረኩ ብዙም ሳይርቅ በሚገኘው ሰሌዳ ላይ የሚናገሩት ቃለ ተውኔት ትርጉም በግሪከኛ የጽሑፍ ትርጉም ብልጭ ድርግም ይላል። ቲያትሩ ማብቂያ ላይ የነበረውን ምላሽ የሶቅራጥስን ሚስት ዘንተ ፒኖክ ላይ የተጫወተችው ተዋናይት መሰረት ሕይወት አትዘነጋው። በዛ መጠን ኢትዮጵያውያን ቲያትር ይሰራሉ የሚል ግምት ያልነበራቸው ይመስለኛል። ቲያትሩ ሲያልቅ የነበረው ጭብጨባ አልቆም አለ ረጅም ጊዜ እየተመላለስን እየተመላለስን እየተመላለስን እጅ ነሳን ለኦዲየንስ። እዛው ጋር ቆመን እግዚአብሔር ማመስገን የጀመርነው መድረክ ላይ ምናልባት ለመጀመሪያ ጊዜ ሳይሆን አይቀርም። መድረክ ላይ ዝማሬ የዘመሩ አርቲስቶች ከዚህ ሁሉ የመድረክ ላይ ስኬት በፊት ግን ከወራት በፊት ባዶ እግር ፈታኝ ጊዜ አሳልፈዋል። ባዶ ግር ማክስዌል አንደርሰን በ1966 የአውሮጳውያን አቆጣጠር የጻፈው ቤርፉት ኢን አቴንስ የተሰኘ ቲያትር የአማርኛ ትርጉም ነው። ተርጓሚው አስቻለው ፈቃደ ሲሆን፣ ራሄል ተሾመ መሐመድ አዘጋጇ ናት። ባዶ ግር የዛሬውን ቅርጽ ከመያዙ በፊት በተደጋጋሚ የአርትዖት ሥርዓት ሰርቶበታል። አንጋፋው ተዋናይና መራሄ ተውኔት ደበበ እሸቱ የአርትዖቱን በኋላም ሶቅራጠስን ወክሎ የመጫወት ኃላፊነቱ በእሱ ላይ ወድቆ ነበር። ሶክራትስ ደግሞ ማን እንደሆነ በመጠኑ ቢሆን ስለማቅ እና ስክሪፕቱን ደግሞ ሳነበው በጣም ደስ ስላለኝ እና ስለወደድኩት ጊዜ ሰጥቼ እንግዲህ እሱን ማስተካከል፣ ማረም፣ ተደጋጋሚ ሀሳቦችን ማውጣት አሰልቺ የሆኑትን አነጋገሮች ከረዥም ንግግር ይልቅ አጠር ያለ በቀጥታ ለሕዝብ ቢነገር ይገባል በሚል እምነት ሳስታያለው ቆይቼ መል መጀመሪያ እርግጠኛ አልነበርኩም ለምጫወት ምክንያቱም የዚያን ጊዜ የነበረው የፖለቲካ ድባብ እኔ ብሔራዊ ቲያትር ቤት ሄጄ እንድጫወት የሚፈቅድልኝ አልመስለኝ። ለውራት የቆየው ልምምድ ከተጠናቀቀ በኋላ ግን ሌላ መሰናክል ተፈጠረ። በኢትዮጵያ የአስቸኳይ ጊዜ አዋጅ ታወጀ። ባዱ ግር ዲሞክራሲን፣ ሳንሱርና ሌሎች ለባለሥልጣናት ብዙም የማይቀሉ ሐሳቦች የሚነሱበት ቲያትር ነውና በርካታ ዲሞክራሲያዊና ሰብዓዊ መብቶች ላይ ገደብ በተጣለበት በዚያ ዘመን የቲያትሩን እጣ ፋንታ ለመወሰን ቸገረ። ልምምዱን ለአስር ወራት ያህል ካካሄድን በኋላ ግን ኮማንድ ፖስት ተቋቋመ። ከአስር ወራት በኋላ ከአስራ አንድ ወራት በኋላ ኮማንድ ፖስት ሲቋቋም እንግዲህ እንቀጥል ወይ ወይ ሳንቀጥል እንግዲህ አንድ ሳምንት ነው የቀረ ለመክፈት ቲያት ቀጥሉ ለማለትም አቁሙ ለማለትም አላፊ ጣ ኮማንድ ፖስትም ሄደው ሲጠይቁ የሚመለከታቸው ሰዎች እኛ ተጫወትም አትጫወትም ልንል አንችልም እና ምን ማለት ቲያትር ንቅስቃሱ ካሉት ሰዎች ጋር ተነጋግረው የሚፈቅድም የሚከለክልም ከሌለ በአንቀጥ ይሻለው ተቋረጠ። ብዙም ሳይቆይ ሕዝባዊ ተቃውሞ በኢትዮጵያ ብዙ ነገሮችን ቀየረ። ከለላዎች ተነሱ፣ ገደቦች ፈቀቅ ፈቀቅ አሉ። የመገጣጠም ነገር ሆኖ ሶቅራጥስ ከዘመናት በፊት ያነሰው የነበረው የነፃነትና የመመራመር ተፈጥሯዊ ሐሳቦች በተለያየ ቅርፅና ፖለቲካዊ ትርክት ታጅበው የሚተገብራቸው በዛ በገደብ ጥላ ስር የነበረው ባዶግርም ለእይታ ክፍት መሆኑን ማስነገር ጀመረ። ባዶ እግር አዲስ ቲያትር በኢትዮጵያ ብሔራዊ ቲያትር ባዶ እግር ለመድረክ ሲበቃ ተዋናይና መራሂ ተውኔት ደበበ እሸቱን ይዞ አልተመለሰም። በጤናና ሌሎች ጉዳዮች ምክንያት ወደ ቲያትሩ መመለስ እንዳልቻለ ነግሮኛል። ሆኖም ከጀርባ ሆኖ ድጋፉን አላቋረጠም። የዚያ ድጋፍ ማሳያው ቲያትሩ ወደ ግሪክ ሄዶ አፍሪካውያን በታሪክ የሙሉ ሰዓት ቲያትር አሳይተውበት እንደማያውቁ በሚነገረው የአክሮፖሊስ አምፊቲያትር ላይ እንዲታይ ማድረግ ነው። የሶቅራጥስን ረዳት ሆኖ የተወነው ወሲሁም በላይ ኢትዮጵያና የግሪክ መቶኛ ዓመት የሰላም ግንኙነትን ሲከበር በዚያ ላይ አመቻቹ ከኛ ጋራ ከብሔራዊ ትያትር ጋር ተነጋግረው። ንጋሽ ደቤ ታላቃችን አለ እንግዲህ መምህር ነው። በኢትዮጵያ የስነጥበብ ታሪክ ውስጥ ያለውን ስፍራ ታውቀዋለህ። እና ከሱ ጋር ሆነ ፐርፎርማንስን መስራት ማለት እንግዲህ እንደ አንድ የሙያ ሰው ሊሰማህ የሚችለው ነገር አለ እና እሱ አብሮን ያን ያን ትንሽ አሞት ስለነበረ ፐርፎርማንሱን ባይሳተፍም ከጎናችን መሆኑ እስከ መጨረሻዋ ሰዓት ሲጀመር ንግግር አደረገ፣ ሲያልቅም ንግግር አደረገና ለሱ የነበራቸው ስሜት የሚገርም ነገር ነው። በአሁኑ ጊዜ በብሔራዊ ቲያትር እየታየ የሚገኘው ባዶ እግር ቲያትር መቼው ከክርስቶስ ልደት በፊት አራት መቶ ዓመት ዓለም ገደማ ነው። የቱ ደግሞ ጥንታዊ ግሪክ ነው። ከዘመናችን የራቀ ስለ ባዕዳ የሚያወራ ቲያትር ስለምን በኢትዮጵያን ዘንድ ተመረጠ ብሎ መጠየቅ እዚህ ጋር አስፈላጊ ይመስለኛል። አንጋፋውን የኪነ ጥበብ ሰው ደበበ እሸቱን በድጋሚ ላስቸግረው። ማንኛውም ቲያትር የሚያነሳው ጭብጥ ነው ለአንድ ሀገር የሚሆነው ወይም ለሌላ ሀገር ይሆናል ተብሎ የሚገምጠው አሁን ይህም የሶቅራትስን ነገር ያየነው እንደሆነ ሶቅራትስ ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ እኩልነት ነው ሲሟገት የኖረው የሞተውም ለዛ ሲል ነው። ዴሞክራሲ እኛም ሀገር አስፈላጊ በመሆኑ የዴሞክራሲ ትግልም እየተካሄደ በመሆኑም የሶቅራጥስን ቲያትር ባዶ ግር በአቴንስ የሚለውን ቲያትር በኢትዮጵያም ቢካሄድ ለኅብረተሰቡ ትምህርት የሚሰጥ መሆኑን ማረጋገጥ ብዙ ይቻላል። ይህን ቲያትር ወደ ግሪክ ይዞ የተንቀሳቀሰው ቡድን አባላት መካከል አንዷ የሆነችው መሠረት ህይወት ኢትዮጵያውያን የኪነ ጥበብ ዋጋችንን የምንመዝንበት ቅጽበት ፈጥሮልናል ብላ ታስባለች። ከአስራ አምስት ዓመታት በላይ በቲያትርና ፊልም ዓለም የቆየው ዋሲሁን በላይ በበኩሉ ቲያትርም ነጮች ብቻ እንደማይሰሩት እኛ ስናሳያቸው፣ ይሄ በትውልድ ትልቅ ኩራት ነው። ለኢትዮጵያ እንኳን ስለነሱ አደለም፣ ለእኛ አሁን የሚሰማው ነገር ለኔ፣ በኔ ትውልድ ውስጥ እዛ ሄደህ መስራት ከብዙ አመት በኋላ ነው። እንዲያውም የሰማሁት ከሀምሳ ዓመት በኋላ ነው፣ ይህን ያህል ብዛት ያለው ተዋናይ ሄዶ ሲሰራ

እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቤል ያቤሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። kun raadiyoo